የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢራቅ እና በሶሪያ እስላማዊ መንግስት ነኝ የሚለውን ታጣቂና ጽንፈኛ ቡድን እመታለሁ ያሉበትን የአየር ድብደባቸውን ወደ ሶሪያ ማስፋትን ጨምሮ ባለ አራት ደረጃ ስልት ይፋ አድርገዋል። ፕሬዚደንቱ በቴሌቪዥን ባደረጉትና የሀገሪቱ ጣቢያዎች በቀጥታ ባስተላለፉት ንግግራቸው ኢስላሚክ ስቴት የሚባለው ቡድን ዛሬ እጅግ አሳሳቢው የዓለም ስጋት ነው ብለዋል። በሌላ በኩል ደግሞ ከፕሬዝደንቱ ንግግር ጥቂት ቀደም ብሎ በአሜሪካ እንደራሴዎች መካከል የተጫረው ንግግር በዓለም አቀፉ የሽብር ፈጠራ ዘመን የአሜሪካ ጦር ሚና ምን ሊሆን እንደሚችል የቆየውን ጭቅጭቅ አድሶታል። ሉዊስ ራሜሬስ ከዋይት ሀውስ፣ ማይክል ቦውማን ከኮንግረስ የላካቸውን ሪፖርቶች ሰሎሞን አባተ አጣምሮ ለአብይ ርዕስ አዘጋጅቷቸዋል። የፕሬዚደንት ባራክ ኦባማ የትናንት ምሽት ንግግር እንግዲህ አዲስ የአሜሪካ የረዥም የጦር ጉዞ መጀመሪያ ምልክት ነው የሚል እምነታቸውን የተናገሩ ተንታኞች አሉ። አሜሪካ እስላማዊ መንግሥት ነኝ በሚለው ኃይል ላይ የምትከፍተው በሀገራችን ላይ ስጋት የሚደቅኑ ሽብርተኞች ያሉበት ሁሉ እየሄድን እናሳድዳቸዋለን። ይህ ማለት በአይስል ላይ ሶሪያም ውስጥ ይሁን ኢራቅ ውስጥ እርምጃ ለመውሰድ አላመነታም። የእኔ ፕሬዝዳንታዊ አስተዳደር መሰረታዊ መርህ ይህ ነው። አሜሪካን እየተተናኮለ መሸሸጊያ የለውም። ኢስላሚክ ስቴት ወይም እስላማዊ መንግስት ሙስሊምም አይደለም መንግስትም አይደለም ብለዋል ፕሬዚደንት ኦባማ። በንጹሐን ሰዎች ላይ ግድያ የሚያካሂድ አንድም ሃይማኖት የለም፣ ደግሞም ከአይሲል ሰለባዎች እጅግ ስፋት ባለው ሁኔታ የሚበዙት ሙስሊሞች ናቸው ብለዋል ፕሬዚደንቱ የጠራና ቀላል የሆነው ጉዳይ አይሲል መንገዱ ላይ የሚቆም ሁሉ የሚገድል የሽብር ቡድን ነው ብለዋል። ኢራቅ ውስጥ የተጀመረው የአየር ዘመቻ እንደሚቀጥል የተናገሩት ፕሬዚደንት ኦባማ ለኢራቅና ለኩርድ ኃይሎች የስልጠና የስለላና የትጥቅና መሳሪያ ድጋፍ የሚሰጡ ወታደሮች በተጨማሪነት እንደሚልኩ ተናግረዋል። We will send an additional 475 service members to Iraq. As I've said before, these American forces will not have a combat. ነገር ግን ኢራቃውያን ለራሳቸው ማድረግ የሚገባቸውን እኛ ልናደርግላቸው አንችልም የአካባቢያቸውን ደህንነት በመጠበቅ በኩልም አረብ አጋሮቻችንን እኛ ልንተካ አንችልም፣ ብለዋል። በዩናይትድ ስቴትስ የሚመራው ጥምረት የውጭ ተዋጊዎች ወደ እስላማዊ መንግስት እንዳይገቡ በመከላከልና በታጣቂዎቹ ምክንያት ለተፈናቀሉት ሰብአዊ እርዳታ በመስጠት ጸረ ሽብር ስራውን እንደሚያጠናክርና እንደሚያሳድግ አመልክተዋል። ፕሬዚደንቱ አክለውም ዩናይትድ ስቴትስ ጽናት ያለውንና የማይታጠፈውን ጥረቷን የእስላማዊ መንግስት ጽንፈኞችን ካሉበት ሁሉ ለማጥፋት የአየር ኃይሏን እየተጠቀመችና ምድር ላይም ላሉት የአጋሮች ችን ኃይሎች ድጋፍ እየሰጠች ትመራለች ብለዋል። ፕሬዚደንት ኦባማ አሜሪካ ወታደሮቿን በውጭ ሀገር መሬት ላይ በሚካሄድ ጦርነት ውስጥ አታስገባም። ይሁን እንጂ ቁልፍ ጥቅሞቿ ላይ አደጋ በሚጥል ማንም ላይ ኃይሏን ትጠቀማለች ብለዋል። ዩናይትድ ስቴትስ በሽብር ፈጠራ ላይ ለሚካሄደው ትግል መሪ መሆኗን ጠቁመዋል። ፕሬዚደንቱ አሜሪካ ላይ የሽብር ጥቃት የተፈጸመባት አሥራ ሦስተኛ ዓመት መታሰቢያ መሆኑን ጠቁመው በአሜሪካ ምድር ላይ ከኢስላሚክ ስቴትስ ያጠላ ተለይቶ የሚታይ ስጋት እንደሌለ፣ ነገር ግን በውጪ ባሉ አሜሪካውያንና የዩናይትድ ስቴትስ አጋሮች ላይ እየተካሄደ ያለ አደጋ የደቀነ መሆኑን አስታውቀዋል። ፕሬዚደንት ኦባማ በንግግራቸው ውስጥ የጊዜ ሰሌዳ ለማስቀመጣቸው አንዳንድ ተንታኞችን ዘመቻው ምናልባት ለአመታት የሚዘልቅ ሳይሆን እንደማይቀር እንዲገምቱ ገፋፍቷቸዋል። በሌላ በኩል ደግሞ ፕሬዚደንቱ ይህንን ንግግራቸውን ለማድረግ እየተዘጋጁ በነበረበት ሰዓት የህግ መወሰኛ ምክር ቤቱ የአብላጫዎቹ መሪ የሆኑት ዴሞክራት እንደራሴ ሃሪ ሪድ ባልደረቦቻቸው የሚስተር ኦባማ ንግግር ቀድመው ወደ መፈረጅ እንዳይገቡ ጠይቀዋል። for us just to stand back a little bit and see what the President of the United States ፕሬዚዳንቱ የሚሉት በትዕግስት ብንሰማ አይሻልም? ለአገሪቱ፣ ለዜጎቻችን እንዲናገሩ እቅዳቸውን እንዲያሳዩን እድል እንስጣቸው። እንደ ራሴዎቹ ብዙ አሜሪካውያን በጦርነት የተሰላችሁ መሆናቸውን፣ ነገር ግን የእስላማዊ መንግስት አክራሪዎች ጉዳይ ደግሞ ያነቃቸው መሆኑን እየተከታተሉ ያሉት በብርቱ አትኩሮት ነው። ሪፐብሊካኑ ሴናተር ቴድ ክሩዝ ወንዶችና ሴቶች ልጆቻችን ወደ ራቁ ሀገሮች እንዲሞቱ መላክ ሰልችቶናል። ኢራቅ ውስጥ የተራዘመ ቆይታ እንዲኖረን ማንም አይፈልግም። ይሁን እንጂ በተመሳሳይ ጊዜ አሜሪካውያን ብሔራዊ ደህንነታቸውን ለመከላከልና የወገኖቻቸውን ሕይወት ለመጠበቅ ወደ ኋላ ይላሉ ብዬ ቅንጣት ታክል አልጠራጠርም። የሕግ መወሰኛ ምክር ቤቱ የአናሳዎቹ መሪ ሚች ማኮኔል ደግሞ ፕሬዚደንቱ የትምህርት ክፍል ውስጥ ገብተው እንደሚያስረዱ ሳይሆን የተጨበጠ የተግባር ዕቅድ እንዲያሳዩን እንፈልጋለን ብለው ነበር። በተጨማሪም ፕሬዚደንቱ ከውጊያ ቀጠናዎች ለመውጣት እጅግ ፈጣን እንደነበሩ፣ የከፋውን ስጋት ለመገንዘብ ግን በጣም ማዝገማቸውን በመጥቀስ ወቅሰዋል። ፕሬዚዳንቱ አመንቺ አይነት ጠቅላይ አዛዥ ናቸው። ብሔራዊ ደህንነታችንን የሚፈታተን ብዙ ነገር ተፈጽሟል። ነገር ግን የሚያሳስበን ሁኔታ ፕሬዚዳንቱ በሁኔታዎቹ መሰረት አልተንቀሳቀሱም። ኢራቅ ውስጥ ምናልባት የእስላማዊ መንግስትን መንሰራፋት ሊከላከል ይችል የነበረ ቀሪ ጦሪ በመተው ጉዳይ ላይ የኃይሎቹን መገኘት ሁኔታ ይመለከት የነበረው ድርድር ወቅት በአግባቡ አልሰራንም። ልክ ያልሆነ ውጤት ይዘን ወጣን። ዴሞክራቱ ሃሪ ሪድ ግን ዩናይትድ ስቴትስ በአውሮፓ አቆጣጠር በ2003 የኢራቅ ወረራ እጅግ የሚያም ትምህርት ትቀስማለች ሲሉ የማኮኔልን ወቀሳ አጣጥለዋል። ያ ታሪክ ሊደገም አይገባውም ብለዋል። እንዲሁ አይነት መልእክት ደግሞ ከሴኔቱ የወታደራዊ አገልግሎች ኮሚቴ ሊቀመንበር ከዴሞክራቱ እንደራሴ ካርል ሌቪን ተሰምቷል። ፕሬዚደንት ሴክሬታሪ ካሪ ኤቨሪ ኤፈርት ቱ ሄልፕ ሊድ ብሮድሊ ቤስድ ኮሊሽን ፕሬዚዳንቱና የውጭ ጉዳይ ሚኒስትር ኬሪ መሠረተ ሰፊ የሆነ ጥምረት ለመምራት ማድረግ የሚችሉትን ጥረት ሁሉ እያደረጉ ነው። ይህም ምዕራቡ ብቻውን የሚፈልጥና የሚቆርጥበትን ኢራቅን በወረርን ጊዜ ይዘን የነበረውን የመሰለ የተሳሳተ አካሄድ መዘዞች ያስወግድልናል። እንደ ማንኛውም ሌላ ፕሬዚዳንት ሁሉ እኒህም ፕሬዚዳንት ያለ ተወካዮች ምክር ቤት ፍቃድ መፍትሄ ይሆናል ብለው የሚያስቡትን እርምጃ የመውሰድ ስልጣን ያላቸው ቢሆንም የሁለቱንም ፓርቲዎች ድጋፍ በጸጋ ይቀበሉታል። አንዳንድ ሴናተሮች ደግሞ አሜሪካ ወደ ማንኛውም አይነት የተራዘመ ወታደራዊ ዘመቻ ከመግባቷ በፊት የተወካዮች ምክር ቤቱን ይሁንታ ማግኘት አስፈላጊዋ ነው ሲሉ ይከራከራሉ። ይህ ክርክር ፕሬዚደንቱ የአይሲል አያያዝ ስትራቴጂ ንግግራቸውን ካደረጉ በኋላም እንደቀጠለ ነው።